የአሜሪካ ድምፅ ነው። የአሜሪካ ድምጽ በ19 በ25 ና በ30 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ 2023217 ዓም ስርጭታችን ጀመረ። يَمْكِلَكَ كَتَمَاءٌ صَتَتْ بِهِ ثِنِيَ كَفْرَتِهِ مِنْ أَيِّ كَسَلْفٍ بَكَتَ مَعَ بَزَارُهُ እኛ የመጣ ነው ጊዜያዊ ከንቲባ ከተመረጠ አንድ ወር ከሁለት ሳምንት ሶስት ሳምንት አድርጓል። እስካሁን ድረስ ስራ ምንም አይነት ስራ አልጀመረም። ወጣት እስካሁን ድረስ ብዙ ስራ አጥ ወጣቶች አሉን። ብዙ የመሬት ጥያቄዎች አሉን። እስካሁን ምንም አይነት ነገር አልተጀመረም። ስለዚህ ድምጼን ለማሰማት ነው የወጣውኝ። እኔ ከተማ መቀለ ከንቲባ በከሜ መንገድ ሲሆን የመቀለ ከተማ ከንቲባ ቤት ይሾማል የሚለው በአዋጅ ተደንግሏል። ይህ ከተማ ምክር ቤት አለው። ምክር ቤቱም ከተማ በማን መመራት እንዳለባት መድበዋል። ምክር ቤት የሾመውን የሆነ ሰው ሊቀበለው ወይም ሊቃወሙ ይችላል። ከዚህ ውጭ በግርግርና በኃይል ምክር ቤት የሾመውን ሰው በማስወጣት ሌላ ሰው ማስገባት ትክክልም ህጋዊም አይደለም። የሰልፉን ተሳታፊዎችና የህዋት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋን ነው ቀደም ብለን የሰማናቸው። ሙሉ ዘገባ ከቆይታ በኋላ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ጨምሮ ያካተተውን የምሽቱን ስርጭት ሀብታሙ ስዩም ይመራለው። በቅንብሩ አብራኝ የምታመሸው ብርሃን ኃይሉ ናት። ዋና አዘጋጃችን ደግሞ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን ዋና ዋና የዓለም ዜናዎች እናስደምጣችኋለን። ወደ ስመኝሽ የቆየ ልምራችሁ። በድጋሚ እንደምናመሻችሁ የምሽቱን ዜናዎች የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል ዛሬ የአውሮፓውያኑ 2025 መግቢያ አዲስ ዓመት በድምቀት ተከብሮ ውሏል። በኒው ኦርሊያንስ የመኪና አደጋ አስር ሰዎች ሞቱ ና ትራምፕ በካርተር የቀብር ስነ ስርዓት ላይ ለመገኘት ማቀዳቸውን ተናገሩ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ከሲድኒ እስከ ሞምባይ ከፓሪስ እስከ ሪዮ ደ ጀነሮ በአለም ዙሪያ ያሉ ህዝቦች የአውሮፓውያኑን 2025 በአስደናቂ የብርሃን ትዕይንቶች በረዶ ውስጥ በመነከር ና በተለያዩ ስነ ስርዓቶች ተቀብለውታል። በኒውዮርክ የአዲሱን ዓመት መግቢያ የሚያበስረው ትልቁ ኳስ ታይም ስኩዌር ተብሎ በሚጠራው አደባባይ ላይ ሲወርድ በሺዎች የሚቆጠሩ ሰዎች በከፍተኛ ሁኔታ ይወርድ በነበረው ዝናብ ውስጥ ሆነው ተከታትለውታል። ከስድስት ቶን የሚመዝነው ኳስና ሁለት ሺ ስድስት መቶ ሰማኒያ ስምንት የሶስት ማዕዘን ቅርጽ ያላቸው ፈርጦች በታይምስ ስኩዌሩ ላይ ሲወርዱም ጥንዶች ተሳስመዋል። የተሰበሰበው ህዝብም ደስታውን ገልጿል። አዲሱን ዓመት በቅድሚያ የተቀበሉት በደቡባዊ የፓስፊክ ውቅያኖስ አካባቢ የሚገኙ ሀገራት ሲሆኑ ኒውዚላንድ 2025 መግባቱን ያበሰረችው የኒውዮርክ ካውስ ከመውረዱ 18 ሰዓታት አስቀድማ ነው። ከዓለም ቀድማ በዓሉን ለማክበር እድል ያገኘችው ኦክላንድ ከተማ ውስጥም በሺዎች የሚቆጠሩ ሰዎች ወደ መሀል ከተማ በመጉረፍ እንዲሁም የርችት ትዕይንቶችን ለማየት እሳተ ገሞራ በሚወጣባቸው የከተማዋ የተቆላለፉ ተራራዎች ላይ በመውጣት አክብረዋል። በተቃራኒው አሜሪካ ውስጥ የምትገኘው ሳሞአ ኒውዚላንድ በዓሉን ባከበረች ከ24 ሰዓታት በኋላ አዲሱን ዓመት በመቀበል የመጨረሻዋ ሀገር ሆናለች። እንደ መካከለኛው ምስራቅ ሱዳንና ዩክሬን ባሉ አካባቢዎች የሚካሄደው ጦርነት ግን የ2025ቱን አቀባበል አቀዝቅዞታል። ኦክላንድ አዲሱን ዓመት ከተቀበለች ከጥቂት ሰዓታት በኋላ አውስትራሊያዋ ሲድኒ ከተማ የሚገኘው ድልድይ በተለያዩ የርችት ትዕይንቶች ደምቋል። ይህንን ትዕይንት ለማየትም ከአንድ ሚሊዮን በላይ የሚሆኑ ሰዎች በሲድኒ ወደብ አቅራቢያ ተገኝተው ከእንግሊዛዊው የፖፕ ሙዚቃ ቀንቃኝ ሮቢ ዊሊያምስ ጋር በጋራ አዚመዋል። በላስ ቬጋስ ከ340 ሺህ ሰዎች በላይ ሰዎች ከቁማር መጫወቻ ስፍራዎች የተነሱ የርችት ትዕይንቶችን ተከታትለዋል። ከትዕይንቱ አቅራቢያ የተዘጋጀ ስፍራም የተለያዩ የሰዓት አቆጣጠሮችን በማሳየት በተለያዩ የዓለም አካባቢዎች አዲስ ዓመት ሲገባ አብስሯል። በካሊፎርኒያ ፓሳዲና ከተማ የተካሄደውን ደማቅ የሰልፍ ትዕይንት ለመመልከት በሺዎች የሚቆጠሩ ሰዎች በየመንገዱ ላይ ድንኳን ተክለው የተቀመጡ ሲሆን በቴኔሲ ግዛት ናሽቪል ከተማ የተካሄደውን የሀገረሰብ ሙዚቃ ድግስ ለመታደምም ወደ ሁለት መቶ ሺህ የሚጠጉ ሰዎች ተሰባስበዋል። በደቡብ ኮሪያ ባለፈው እሁድ በተከሰከሰው አውሮፕላን ምክንያት ሕይወታቸው ያለፈውን አንድ መቶ ሰባ ዘጠኝ ሰዎች ለማሰብ ብሔራዊ ሀዘን በመታወጁ ለአዲሱ ዓመት የተሰናዱ ዝግጅቶች ተሰርዘዋል። ይኸው የአውሮፓውያኑ አዲስ ዓመት ከተበሰረ ከጥቂት ሰዓታት በኋላ በአሜሪካ ሉዚያና ግዛት በምትገኘው ኒው ኦርሊያንስ ከተማ አንድ ተሽከርካሪ ህዝብ በተሰበሰበበት ቦታ ላይ በመውጣት የአስር ሰዎችን ህይወት ሲያጠፋ፣ ሰላሳ ሰዎች ደግሞ ጉዳት እንደደረሰባቸው የከተማዋ ድንገተኛ አደጋ መከላከያ አስታውቋል። የኒው ኦርሊያንስን ፖሊስ የበርካታ ሰዎች ህይወት ላለፈበት አደጋ ምላሽ እየሰጠ መሆኑን በመግለጽ ሰዎች አደጋው ከደረሰበት አካባቢ እንዲርቁ መክሯል። አደጋው የደረሰው በኒው ኦርሊንስ የተካሄደው የአዲስ ዓመት ክብረ በዓል ማብቂያ ላይ ሲሆን በሺዎች የሚቆጠሩ ሰዎች ኦል ስቴት ቦል ተብሎ የሚጠራውን የዩኒቨርሲቲዎች የእግር ኳስ ጨዋታ የሩብ ፍጻሜ ውድድር ለመከታተል እየተዘጋጁ ባሉበት ሰዓት መሆኑ ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። አይቮሪ ኮስት ትላንት ማክሰኞ ለአስር ዓመታት በሀገሯ የቆዩ የፈረንሳይ ወታደሮች ሀገሯን ለቀው እንዲወጡ በመጠየቅ የቀድሞ ቅኝ ገዥዎቻቸው ጋር ወታደራዊ ግንኙነታቸውን ያቋረጡ የአፍሪካ ሀገራትን ተቀላቅላለች። የሀገሪቱ ፕሬዚዳንት አልሳን ኦታራ እንዳስታወቁት በአይቮሪ ኮስት የነበሩ ስድስት መቶ ወታደሮች ከጥር ወር ጀምረው ከሀገራቸው መውጣት ይጀምራሉ። በአይቮሪ ኮስት የሚገኙ የፈረንሳይ ወታደሮች በተቀናጀ ና በተደራጀ መልኩ እንዲወጡ ወስነናል ያሉት ፕሬዚዳንቱ በአሁኑ ወቅት በፈረንሳይ ጦር የሚተዳደረው የፖርቱ ቡዌት አንድ ሻለቃ ወታደራዊ ክንፍ ለአይቨሪ ኮስት ጦር እንዲተላለፍ መወሰኑን ጨምረው አመልክተዋል። ይህ የኦታራ ውሳኔ የመጣው ሌሎች የምዕራብ አፍሪካ ሀገራትም በተመሳሳይ ሁኔታ የፈረንሳይ ጦር ሀገራቸውን ለቀው እንዲወጡ እየጠየቁ ባሉበት ወቅት ነው። ማሊ፣ ቡርኪና ፋሶ ና ኒጀርን ጨምሮ በርካታ የምዕራብ አፍሪካ ሀገራት ፈረንሳይ ሀገራቸውን ለቃ እንድትወጣ ያደረጉ ሲሆን በቅርቡም ሴኔጋል ና ቻድ ተመሳሳይ እርምጃ ወስደዋል። በተለይ ቻድ በአፍሪካ ውስጥ የተረጋጋችና ታማኝ የፈረንሳይ አገር ሆና የኖረች ስትሆን እርምጃው ቀጠናው ከፓሪስ ጋር ያለው ግንኙነት ከፍተኛ መዋቅራዊ ለውጥ እያደረገ መሆኑን እንደሚያሳይ ተንታኞች ያመለክታሉ። የቅኝ አገዛዝ ከፈረሰ ወዲህ ፈረንሳይ ወታደሮቿን ካሰፈረችባቸው የአፍሪካ ሀገራት ከሰባ በመቶ ከሚሆኑት እንድትወጣ ተደርጋለች። በአሁኑ ሰዓትም በጅቡቲ የሚገኙት 1500 ወታደሮቿና በጋቦን የሚገኙት 350 ወታደሮቿ ብቻ በአፍሪካ ቀርተዋል። የዩናይትድ ስቴትሱ ተመራጩ ፕሬዚዳንት ዶናልድ ትራምፕ በቀድሞ ፕሬዚዳንት ጂሚ ካርተር የቀብር ስነ ስርዓት ላይ ለመገኘት ማቀዳቸውን አስታወቁ። ለአውሮፓውያኑ 2025 ዋዜማ ፍሎሪዳ በሚገኘው ማር አላርጎ ውስጥ ባዘጋጁት የዋዜማ ድግስ ላይ በቀብር ስነ ስርዓቱ ላይ ይገኙ እንደሆነ ጥያቄ ለቀረበላቸው ጥያቄ ሲመልሱ እገኛለሁ ብለዋል። በጉዳዩ ላይ ከካርተር ቤተሰብ ጋር ተነጋግረው እንደሆነ ግን መናገር እንደማይፈልጉ ገልጸዋል። ትራምፕ በህዳር ወር ለተካሄደው ምርጫ ባደረጉት ዘመቻ በካርተር ላይ ጠንካራ ትችቶች ሲሰነዝሩ የነበረ ሲሆን በተለይ እንደ አውሮፒያን አቆጣጠር በ 1970 ዎቹ በነበረው የዋጋ ንረት ምክንያት ፕሬዚዳንት ጆ ባይደንን ከካርተር ጋር ያወዳድሯቸዋል። ካርተር በአንድ መቶ አመታቸው ባለፈው እሁድ ህይወታቸው ማለፉን ተከትሎ ግን ተመራጩ ፕሬዝዳንት በማህበራዊ ትስስር ገጻቸው በፍልስፍናም ሆነም በፖለቲካው ከእርሳቸው ጋር ባልስማማም፣ ሀገራችንን በእውነት እንደሚወዱና እንደሚያከብሩ እገነዘባለሁ የሚል መልእክት አስፍረዋል። አክለውም አሜሪካን የተሻለች ሀገር ለማድረግ ጠንክረው ሰርተዋል። ለዚህም ከፍተኛ ክብር እሰጣቸዋለሁ ብለዋል። በመጨረሻም እስራኤል ዛሬ ረቡዕ በጋዛ ሰርጥ ባካሄደችው ጥቃት ቢያንስ 12 ፍልስጤማውያን መሞታቸውንና አብዛኞቹ ሴቶችና ህጻናቶች መሆናቸውን ባለስልጣናት አስታውቀዋል። ወደ 15 ወራት ለሚጠጋ ጊዜ ያስቆጠረው ጦርነትም ምንም የማብቂያ ምልክት ሳያሳይ ወደ አዲሱ አውሮፓውያን ዓመት ተሸጋግሯል። የእስራኤል አንደኛው ጥቃት በሰሜናዊ ጋዛ ጃባሊያ በተባለና እስራኤል ጥቃት ከጀመረችበት ጊዜ አንስቶ ባካሄደችው ዘመቻ ከፍተኛ ውድመት በደረሰበት አካባቢ የሚገኝ መኖሪያ ቤት ላይ አርፏል። በቤቱ ውስጥ የነበሩ አንድ ሴትና ስድስት ህጻናትን ጨምሮ ሰባት ሰዎች ወዲያውኑ ሲሞቱ፣ ከ12 በላይ የሚሆኑ ደግሞ ጉዳት ደርሶባቸዋል። በመካከለኛው ጋዛ በሚገኝ ቡሬጅ በተባለ የስደተኞች መጠለያ ጣቢያ ላይ ማምሻውን በተፈጸመ ሌላ ጥቃት ደግሞ አንድ ሴትና አንድ ህጻን መገደላቸውን አክስ አስክሬናቸውን የተረከበው አላቅሳ ሆስፒታል አመልክቷል። እስራኤል በአካባቢው ጥቃት ያካሄደችው የፍልስጤም ታጣቂዎች በቅርቡ ከአካባቢው የተነሳ ሮኬት በመተኮሳቸው ነው ብላለች። እስራኤል ከአመት በላይ ባካሄደችው ጥቃት የሞቱ ፍልስጤማውያን ቁጥር ከ45000 ማለፉን የጋዛ ጤና ሚኒስቴር ያስታወቀ ሲሆን እስራኤል በጥቃቱ ለሞቱ ሲቪሎች ተጠያቂ የምታደርገው ሐማስን ነው። እስካሁን ባካሄደችው ዘመቻም 17000 የፍልስጤም ታጣቂዎችን መግደሏን ገልጻለች። በጋዛ ከዓመት በላይ የተካሄደው ጦርነት ከፍተኛ ውድመት ያስከተለ ሲሆን ከ2.3 ሚሊዮን በላይ ከሚሆነው የጋዛ ነዋሪ ዘጠና ከመቶ የሚሆነው ከመኖሪያ ቤቱ ተፈናቅሏል። አድማጮችና ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ ሀብታሙ ልመልሳችሁ ስመኝ ሸቆየን ለዓለም ዜናዎቹ አመሰግናለሁ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ሲዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ እየተከታተላችሁ የምትገኙት የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየሁ ገበያው ናት ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልዕክት ለመተው የምትፈልጉ ብትኖሩ 2022059942 የዋሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕሰ ዘገባ እንሻገር። ዛሬ ታህሳስ 23 ቀን 2017 ዓ.ም በመቶዎች የሚቆጠሩ ሰዎች መቀለ ከተማ ላይ ባካሄዱት ሰላማዊ ሰልፍ በህዝባዊ ወያነ አርነት ትግራይ ህዋት አመራሮች መካከል በተፈጠረው ውዝግብ ምክንያት ለአንድ ወር ተዘግቶ የቆየው የከተማ ከንቲባ ጽሕፈት ቤት እንዲከፈት ጥሪ አቅርበዋል። በሁለቱ የህዋት ቡድኖች ሁለት ከንቲባ የተሾመላት የመቀለ ከተማ ከንቲባ ጽሕፈት ቤት ተዘግቶ ታሽጓል የሚል ጽሑፍ ከተለጠፈበትና በፖሊስ መጠበቅ ከጀመረ አንድ ወር ሆኖታል። ሰልፈኞቹ በጊዜ አስተዳደሩ የተሾሙት ከንቲባ ስራ እንዲጀምሩም ጠይቀዋል። ሲያወዛግብ በቆየው የህዋት ጉባኤ ምክትል ሊቀመንበር ሆኑ የተመረጡት አቶ አማኑኤል አሰፋ የከተማ ከንቲባ በምክር ቤት እንጂ በግርግር እና በሰልፍ አይሾምም ሲሉ ለአሜሪካ ድምፅ ተናግረዋል። ሙልጌታ አጽባ ዝርዝር አለው መቀለ የሰላምና ልማት ማሳያ እንጂ የእንቢታና ግርግር ማሳያ አይደለችም። በሕዝባዊ ወያነ ሐርነት ትግራይ ህወሀት አመራሮች መካከል የተፈጠረው ውዝግብ ተባብሶ በመቀጠሉ መቐለ ከተማ ሁለት ከንቲባ ተሽሞላታል። በክልሉ በሁለቱም ወገን ሲያወዛግብ የቆየው ጉባኤ ከተካሄደ በኋላም ጉባኤ ያካሄደው በነ ዶክተር ደብረ ጽዮን ገብረ ሚካኤል የሚመራ ቡድን በመስከረም ወር መጨረሻም በከተማዋ ምክር ቤት በኩል ዶክተር ረዳኢ በርሀ ሽሟል። ባለፈው ህዳር ወር ደግሞ በአቶ ጌታቸው ረዳ ፕሬዝደንትነት የሚመራው ጊዜያዊ አስተዳደሩ አቶ ብርሃነ ገብረ ኢየሱስ የከተማው ከንቲባ አድርጎ ሽሟል። በዚሁ ለአንድ ከተማ ሁለት ከንቲባ መሾም ምክንያት ጽፈት ቤት ቤቱ ለአንድ ወር ታሽጎ የቆየ ሲሆን ዛሬ ታህሳስ 23 ቀን 2017 ዓ ም ከተማው ላይ ሰልፍ ያካሄዱት የከተማዋ ነዋሪዎች የጠየቁት የተዘጋው ጽህፈት ቤት እንዲከፈት ነው። ሰልፈኞቹ በጊዜያዊ አስተዳደሩ ከንቲባ ሆነው የተሾሙት አቶ ብርሃነ ገብረ ኢየሱስ ሥራ እንዲጀምሩ ባሰሙት መፈክር ጠይቀዋል። ከንቲባችን ወደ ቦታው ይመለስ፣ ከንቲባችን ብርሃነ ገብረ ኢየሱስ ስራውን ይጀምር። በሰልፉ ላይ ያገኙኋት ልቻ ገብር ህይወት ለምን አላማ አደባባይ እንደወጣች ትናገራለች። እኛ የመጣነው ጊዜያዊ ከንቲባ ከተመረጠ አንድ ወር ከሁለት ሳምንት ሶስት ሳምንት አድርጓል። እስካሁን ድረስ ስራ ምንም አይነት ስራ አልጀመረም። ወጣት እስካሁን ድረስ ብዙ ስርዓት ወጣቶች አሉን። ብዙ የመሬት ጥያቄዎች አሉን እስካሁን ምንም አይነት ነገር አልተጀመረም። ስለዚህ ድምጼን ለማሰማት ነው የወጣውኝ እኔ። የሰልፉ አስተባባሪ አቶ ሀፍቱ ተጠምቀ በበኩላቸው የከተማዋ ከንቲባ ጽህፈት ቤት ነዋሪዎች ዕለት በዕለት አገልግሎት የሚያገኙበት ቦታ በመሆኑ የጸጥታ አካላት ቦታውን መልቀቅ አለባቸው ብለው እንደሚያምኑ ተናግረዋል። መንግስት የወሰነ ውሳኔ ተግባራዊ እንዲደረግ የእኛ ድምፅም እንዲሰማ ዛሬ የጀመርነው ትግሉና ሲቪል አስተዳደር የሆኑ መስሪያ ቤቶች በመቀሌ ከተማ መስተዳድር የሰራዊት አካል እዛ አለ። ስለዚህ ያንንም ይውጣ ነው የእኛ ጥያቄ፣ ወደ ካምፑ ይግባ፣ ሰውም ህዝቡም ያለ ስጋት እንዲገለገል ይህንን ምክንያት ተደርጎ ብዙ ስጋትና ፍራቻ ስላለ መንግስትም ይህን ከግምት አስገብቶ መፍትሄ እንዲያበጅለት ነው። በጊዜያዊ አስተዳደሩ የተሾሙት ከንቲባ ስራ መጀመር አለባቸው የሚል አቋም ያንጸባረቁት አስተባባሪው ከዚህ በተጨማሪ ተፈናቃዮች ወደ ቀያቸው ይመለሱ፣ እንዲሁም በክልሉ እየተካሄደ ነው በሚል ትችት እየቀረበበት ያለው የወርቅ ማዕድን ማውጣት ስራ እንዲቆም ጠይቀዋል። የትግራይ ህዝብ እስካሁንም በተለያዩ ካምፖች ተጠልሎ ነው ያለው ያለውና እነሱም ወደ ቀያቸው እንዲመለሱ የትግራይ መሬት ወደ ወደነበረበት ወደበት እንዲመለስም ጥያቄ አቅርበናል። ያው በትግራይ ክልል በሰሜን ምዕራብ ዞን ወርቅ ቁፋሮ በሰፊ ሁኔታ እየተካሄደ ነው። ልዩ የሚያደርገው ደግሞ የተለያዩ ኬሚካሎች ለሰው፣ ለእንስሳትም ጠንቅ የሆነ በጣም አስቸጋሪ ገዳይ፣ ቦታውም እየወደመ ያለበት ሁኔታ ስላየን ይህንን መንግስት ተከታትሎ እንዲያስቆመው በትግራይ ክልል ያለው የወርቅ ማዕድን ቁፋሮ ስራ ቆሞ ወደ ጥናት እንዲገባ የክልሉ ጊዜያዊ አስተዳደር ካቢኔ መወሰኑን የአስተዳደሩ ምክትል ፕሬዚደንት ሌትናንት ጀኔራል ጻድቃን ገብር ትንሳኤ መግለጻቸው ይታወሳል። ሰልፈኞቹ በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን የእንቢታ ዘመቻ በሚል የጀመሩት እንቅስቃሴ የአመፅ ዘመቻ በመሆኑ እንቃወመዋለን ብለዋል። ከፓርቲ መንግስት ይበልጣል፣ ሰላም ነው ምርጫችን፣ የጊዜያዊ አስተዳደሩ ውሳኔዎች እንደግፋለን የሚሉ መፈክሮች አሰምተዋል። ወደ ሰልፉ አስቀድመው ከተቀላቀሉ ሰዎች ውጭ ሌሎች እንዳይገቡ የጸጥታ ኃይሎች በየመንገዱ ሰዎች ሲከለክሉ ተመልክቻሉ። ምርጫ ቦርድ እውቅና ባልሰጠው አወዛጋቢው የህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አሟን ላሰፋ ይህ ሂደት ተቀባይነት የሌለው ክልሉ ወደ ግርግር የሚያስገባ ነው ሲሉ ተችተዋል። ምክር ቤት የሾመው ከንቲባ እያለ በግርግር ሌላ ሰው ለማስገባት መሞከር ስህተት ነው ሲሉ ለአሜሪካ ድምፅ ተናግረዋል። ከተማ መቐለ ከንቲባ ብከመይ መንገዲ ሽወን ብግልፂ ኣብ ሕጊ ዝተቐመጠ እዩ ኣብ ኣዋጅ ዝተቐመጠ እዩ የመቐለ ከተማ ከተማ ከንቲባን ቤት ይሾማል የሚለው በዋጅ ተደንግቧል። ይህ ከተማ ምክር ቤት አለው። ምክር ቤቱም ከተማ በማን መመራት እንዳለባት መድበዋል። ምክር ቤት ወይ ሾመውን የሆነ ሰው ሊቀበለው ወይም ሊቃወሙ ይችላል። ከዚህ ውጭ በግርግርና በኃይል ምክር ቤት የሾመውን ሰው በማስወጣት ሌላ ሰው ማስገባት ትክክልም ህጋዊም አይደለም። በምክር ቤቱ የተሾሙትን ከንቲባ ብዙ ህዝብ ይቀበለዋል። ታዲያ ይህ ቁጥሩ የበዛ ህዝብ ሌላ የተቃውሞ ሰልፍ ሊያካሄድ ነው ማለት ነው? ድጋፍ የተቃውሞ ሰልፍ ወይም ግርግር በመፍጠር የትግራይ ችግር ይፈታል ማለት ነው? የሆኑ ሰዎች በመቐለ ከተማ አስተዳደር ደጃፍ ላይ ተሰልፈው መፈክር ስላሰሙ በዚህም ሰው አስገብተው ከተማዋ ሊመሯት ነው ማለት ነው። አይሆንም። እንደዚህ ያለ ስርዓት የለም። የእንቢታ ዘመቻ ተብሎ በፓርቲያቸው እየተካሄደ ያለው እንቅስቃሴም ሰላማዊና ህዝባዊ ነው ሲሉ ተቃውሞውን ተከላክለዋል። አክለውም በክልሉ ብሔራዊ ክህደት ተፈጽመዋል ያሉት አቶ አማኔል ለዚህ ክህደት ብለው የጠሩት አካሄድ ለማስቆም የተጀመረ እንቅስቃሴ መሆኑም አስረድተዋል የዛሬው ሰልፍ ዋና አስተባባሪዎችም የጊዜያዊ አስተዳደሩ አካል ናቸው ብለዋል እቲ ዋና ጥፋት ሕዝቡን ካብቶም ዝመርሑ ዘለው እዮም እቲ ዋና ዝመርሑ ዘሎ ሕዝውን ኣብቲ ግዜው ምምሕዳር ዘለዎ ሰባት እዮም ዋናው ጥፋት ያለው ሰልፉን የሚመሩ ሰዎች ጋር ነው አሁንም ይህንን እየመሩ ያሉት የጊዜያዊ አስተዳደሩ ሰዎች ናቸው እነርሱ ብዙ ወጣት ወደ ግርግርና መሀል ከተማ ለካው፣ ምንም ነገር እንዳልተፈጠረ በአንድ አዳራሽ የዞን አመራሮች ስብሰባ ብለው ተቀምጠው አይተናቸዋል። ይህ ኃላፊነት የጎደለው አካሄድ ነው። ወጣቶቹ ከጸጥታ ኃይሎች ጋር እንዲጋጩ በማድረግ ከቁጥጥር ውጭ እንዲሆንና የፌዴራል መንግስት ጣልቃ ግብነት ለምጋበዝ ነው የሚፈልጉት። ከጊዜያዊ አስተዳደሩና ከክልሉ የጸጥታ አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንትና የክልሉ የጸጥታ ዘርፍ ኃላፊ ሌተናንት ጀኔራል ታደሰ ወረደ ባለፈው ነሐሴ ወር ሁለቱ የህወሀት ቡድኖች ለጸጥታ ስጋት የሚፈጥሩ የተቃውሞ ይሆን የድጋፍ ሰልፎች ከማካሄድ እንዲቆጠቡ ማሳሰባቸው አይዘነጋም። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የረቡዕ ምሽት ስርጭታችን ነው። ቀደም ብሎ ሙሉጌታ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በሰሜን ጎንደር ዞን ከሁለት ወራት በላይ ለሆነ ጊዜ የታሰሩ አምስት ኤርትራውያን ስደተኞች እንዲፈቱ እስከ ግማሽ ሚሊዮን ብር ድረስ እንዲከፍሉ መጠየቃቸውን ቤተሰቦቻቸው ተናገሩ። የታሳሪዎቹ ቤተሰቦች ለአሜሪካ ድምፅ በሰጡት ቃለ መጠይቅ እስረኞቹ እስካሁን ፍርድ ቤት እንዳልቀረቡ ጠቅሰው ማንነታቸው የማይታወቁ ሰዎች እየደወሉ ለእያንዳንዳቸው እስከ መቶ ሺህ ብር ድረስ ክፈሉ ብለውናል ብለዋል። የኢትዮጵያ ስደተኞችና ከስደት ተመላሽ አገልግሎቶች በበኩሉ እስረኞቹ ፍርድ ቤት እንዲቀርቡ ግን ግፊት እያደረግኩ ነው ይላል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልኳል። በአማራ ክልል ሰሜን ጎንደር ዞን በዓለም ዋጭ ስደተኞች መጠለያ የሚኖሩ ኤርትራውያን ለአሜሪካ ድምፅ በሰጡት ቃለ መጠይቅ ከሁለት ወራት በፊት ጀምሮ ከመጠለያው አምስት ስደተኞች መታሰራቸውን ተናግረዋል። ለደህንነቷ በመስጋት ስሜ እንዳይጠቀስ ያለችን አንዲት ስደተኛ ከአምስቱ ታሳሪዎች አንዱ ባለቤቷ መሆኑን ገልጻ ከአንድ ወር በፊት ለሥራ ትፈለጋለህ ተብሎ ከቤት እንደወጣ ወዲያውኑ መታሰሩን ተናግራለች። ባለቤቷና ቀድመውት የታሰሩት ሌሎች አራት ስደተኞች እስካሁን ድረስ ፍርድ ቤት እንዳልቀረቡ ገልጻ ከቅርብ ጊዜያት ወዲህ ማንነታቸው የማይታወቁ ሰዎች ለቤተሰቦች እየደወሉ የሚያቀርቡላቸው ጥያቄ እንዳለም ተናግራለች። በስልክ ደውሎ አንድ የማይታወቅ ሰው ስልክ ደውሎ መጀመሪያ ሰላምታ አቀረበልኝ። ከዛ ቀጥሎም ብር ጠየቀኝ። የምን ብር ነው ብዬ ጠየቅኩት። ባልሽን እንድናስፈታው አምስት መቶ ሺህ ብር አምጪ ስለኝ ደንግጬ ስልኩን ዘጋሁት። በዚህ መልኩ የሌሎች ታሳሪዎች ምስቶችም እየተደወለላቸው ገንዘብ ተጠይቀዋል። ከታሰሩት ስደተኞች መካከል ጓደኞቹ እንደሚገኙባቸው የገለጸልን ሌላ ስደተኛም ማንነታቸው የማይታወቁ ሰዎች ወደ ታሳሪዎቹ ቤተሰቦች እየደወሉ ለእያንዳንዱ ታሳሪ እስከ አንድ መቶ ሺህ ብር እንደሚጠይቁ ተናግረዋል። ሰዎቹ የሚደውሉበትን ስልክ ለፖሊስ ማሳየታቸውንም ይኸው አስተያየት ሰጪ ተናግረዋል። ለታሳሪዎቹ ገንዘብ ከከፈላችሁ እናስፈታችኋለን እያሉ እንደሚልኩባቸውም አስተያየት ሰጪው ገልጿል ለአሜሪካ ድምፅ አስተያየት የሰጠች ሌላ ስደተኛም ከሁለት ወራት በፊት ባለቤቷን ታጣቂዎች በሌሊት መጥተው ከቤት እንደወሰዱት ተናግራለች ባለቤቷን ጨምሮ አምስቱም ታሳሪዎች እስካሁን ፍርድ ቤት እንዳልቀረቡም ገልጻለች የታሰሩበትን ምክንያት ለማወቅ የተለያዩ አካላትን አነጋግረናል የምትለው ይህችው አስተያየት ሰጪ ሆኖም ከማንም ምንም አይነት ምላሽ ማግኘት አልቻልንም ብላለች ታሳሪዎቹ መጀመሪያ በዳባት ከተማ ነበሩ። አሁን ግን ወደ ሌላ ቦታ ተወስደዋል በማለትም ገልጻለች። ኣብዚ በዳባት ከተማ እያሉ ምግብና ሌላ የሚያስፈልጋቸውን ነገሮች እናደርስላቸው ነበር። አሁን ግን ከዚያ ርቀው ወደ ደባርቅ ከተማ ተወስደዋል። ልጆች ይዘን ወደ ደባርቅ እየተመላለስን ምግብ ልናደርስ አንችልም። የትራንስፖርት ወጪውም ከአቅማችን በላይ ነው። አሽከርካሪዎቹ እዛ ድረስ ለመጓዝ እስከ አራት ሺና አምስት ሺህ ብር ድረስ ይጠይቁናል። እኛ ስደተኞች ነን፣ ከየት እናመጣለን? በአሜሪካ ድምፅ ስለ ጉዳዩ የተጠየቀው የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት የዓለም ዋጭ መጠለያ ቅርንጫፍ ጽፈት ቤት ከመጠለያው አምስት ስደተኞች መታሰራቸውን አረጋግጧል። የጽፈት ቤት ኃላፊው አቶ አምሃ አመርጋ ድምፃቸውን እንዳንጠቀም ጠይቀው ለአሜሪካ ድምፅ በሰጡት አስተያየት የታሳሪ ቤተሰቦች ገንዘብ ክፈሉ ስለመባላቸው አናውቅም፣ ጉዳዩን እናጣራዋለን ብለዋል። ስደተኞቹ ያለ ፍርድ ከሁለት ወር በላይ ታስረው መቆየት የለባቸውም፣ ፍትህ የማግኘት መብት አላቸው ያሉት አቶ አምሃ፣ ስለዚህ ጉዳይ የአማራ ክልል ባለሥልጣናትንና በአካባቢው ያለው የኮማንድ ፖስት አመራሮችን አነጋግረናል ወደ ፍርድ ቤት እንዲቀርቡም ግፊት እያደረግን እንገኛለን ብለዋል። ታሳሪዎቹ ከዓለም ዋጭ መጠለያ አጠገብ ካለው የዳባት ከተማ 30 ኪሎ ሜትር ይርቃል ወደ ተባለው ደባርቅ ከተማ ለምን እንደተወሰዱ ግን የማውቀው ነገር የለም ብለዋል። ከአማራ ክልል የሰላምና ጸጥታ ቢሮ ስለ ጉዳዩ ማብራሪያ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ። ግብረ ሚካኤልን፣ ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። ተቃዋሚዎች የሽግግር መንግስቱ ዘመን በአስቸኳይ እንዲቋጭና በአውሮፓውያኑ ታህሳስ 29 የተካሄደው ሀገራዊ ምርጫ እንዲሰረዝ እየጠየቁ በሚገኙባት ቻድ አለመረጋጋት ስጋት ሰፍነዋል። የቻድ ምርጫ አስተዳደር ተቋም ድምፅ ለመቆጠርና ውጤቱን ይፋ ለማድረግ ቃል ገብቷል። በምርጫው ወቅት የታዩን ከኖች በውጤት ላይ ምንም ተጽዕኖ እንደማይኖራቸውም አስታውቋል። ሞኪ ኢድዊን ኪንዲዛ ከጎረቤት ሀገር ካሜሩን የላከውን ዘገባ ወደ አማርኛ መልሰነዋል። ይህ የቻድ ብሔራዊ ምርጫ ቦርድ አስተዳደር ተቋም ምክትል ፕሬዚደንት አሳና አባይራ ድምፅ ነው። እሳቸው ቻድ ዋና ከተማ ንጃሜና ላይ ለጋዜጠኞች እንደገለጹት በማዕከላዊ አፍሪካዊቱ ሀገር እሁድ ዕለት የተካሄደው የአካባቢ የክልልና የፓርላማ ምርጫ የድምፅ ቆጠራ እየተካሄደ ነው። ምርጫው ሚያዝያ 2021 ሀገሪቱን ለበርካታ ዓመታት የመሩት ኢድሪስ ደቢን ሞት የተከተሉ ሦስት የሽግግር ዓመታትን ለመቋጨት ያለመ ነው። የሟቹ ፕሬዚደንት ልጅ መሐማት ኢድሬስ ደቢ በግንቦት ወሩ ፕሬዚደንታዊ ምርጫ አሸናፊ እንደሆኑ ታውጆ ነበረ። የአሁኑ ምርጫ ጊዜያዊ ውጤቶች ከአውሮፓውያኑ ጥር 15 በፊት ይፋ ይሆናሉ ተብሎ ይጠበቃል። እሳኔ ተቋማቸው ነፃ ፍትሐዊና ግልጽ ምርጫን በማከናወን የሽግግር ዘመኑን የመደምደም ተልእኮውን በተሳካ ሁኔታ መፈጸሙን ተናግረዋል። የምርጫ ተቋሙ 8.3 ሚሊዮን ከሚሆነው የቻድ ህዝብ 36 በመቶ የሚሆነው በእሁዱ ምርጫ ላይ እንደተሳተፈ አስታውቀዋል። ተቃዋሚ ፓርቲዎች ግን ለመምረጥ የወጣው ህዝብ ዝቅተኛ እንደነበር ይሟገታሉ። በምክንያትነት የቀረበው ደግሞ መራጮች በተቃዋሚ ፓርቲዎች የቀረበውን አድማ ማክበራቸው ነው። አቮክሱማ ጆና የበርካታ ፖለቲካ ፓርቲዎች ቅንጅት የሆነው የቻድ ፖለቲካ ተዋና የምክክር ቡድን ቃል አቀባይ ናቸው። ሰኞ ዕለት በመናገሻዋ ከተማ በነበረው የጋዜጠኛ ማስገንዘቢያ ላይ ይህንን ብለዋል። ለምርጫው ከተመዘገቡ ስምንት ነጥብ ሦስት ሚሊዮን መራጮች መካከል ዘጠና በመቶ በተቃዋሚዎች ቡድን የተጠራውን አድማ ተቀብለዋል። ዜጎች በግንቦት ስድስቱ ፕሬዚዳንታዊ ምርጫ ዴቢ ስልጣን በመንጠቅ የአባቱን ረጅም አገዛዝ ዘመን ዳግም ለማራዘም እንደሚሻ ተምረዋል። ዴቢ የትችል ልሳኖችን የዘጋ አምባገነን በመሆኑ ቻዳውያን በእጅጉ ተቆጥተዋል። ከቻድ ግንባር ቀደም ተቃዋሚ የፖለቲካ ፓርቲዎች አንዱ የሆነው የትራንስፎርመርስ ፓርቲ ፕሬዚደንት ሱኬስ ማስራ ሰኞ ዕለት በሰጡት መግለጫ አዲስ ሽግግር እንዲደረግ ጠይቀዋል። የተረጋጋና ሁሉን ያሳተፈ የፖለቲካ ሥርዓት ለመመሥረት ሽግግሩም፣ እውነተኛ በውይይትና በእርቅ የታጀበ ሊሆን እንደሚገባ ተናግረዋል። በሽግግር ዘመኑ በጠቅላይ ሚኒስትርነት ያገለገሉት ማስራ በመካከለኛ አፍሪካዊቷ ሀገር ውስጥ ያለው ውጥረት ወደ ብጥብጥና ማኅበራዊ ግጭት ሊሻገር ይችላል ይላሉ። አቦክሱማ ምንም እንኳን ከፍተኛ አድማ ቢደረግም የምርጫ አስተዳደሩ ተቋም አሁንም የደቢን ፓርቲ ታኅሣሥ 29 የተካሄደው ምርጫ አሸናፊ አድርጎ እንደሚያውጅ እርግጠኛ ነኝ ይላሉ። ከምርጫው በፊት ተቃዋሚ ፓርቲዎች ደቢ ምርጫውን አጭበርብረዋል ሲሉ ከሰዋል። ደቢ ክሱን ያስተባብላል። የአሜንጉ ቤትምባይ በንጃሚና ዩኒቨርሲቲ የፖለቲካ ትንታይ ናቸው። ሰኞ ዕለት ወደ ቪኦኤ በላኩት መልእክት ይህንን ብለዋል። ምንም እንኳን ተቃዋሚዎች አድማው ግዙፍ እንደነበር የሚያሳይ የምርጫ ሳጥንን አስቀድሞ በድምጾች መሙላትን ጨምሮ ብዙ የምርጫ ማጭበርበር ስህተቶች የተፈጸሙ መሆኑን የሚያሳይ ሕጋዊ ቅሬታ ቢኖራቸውም በተቃዋሚዎች ጥያቄ መሰረት ምርጫው ይሰረዛል ተብሎ ግን አይታሰብም። የቻድ መንግሥት ምርጫውን እንዲሰርዝና አዲስ የሽግግር ሂደት እንዲጀመር የሚጠይቁት ጥሪዎች ትርምስ ለመፍጠርና ቻድን ወደ ብጥብጥ ለማስገባት ያለሙ ናቸው ብለዋል። መንግሥት ዜጎች በየመንገዱ በመውጣት አገራቸውን እንዲያተራምሱ የሚቀርቡ የተቃዋሚ ጥሪዎችን መቀበል እንደሌለባቸው ተናግረዋል። ከአሜሪካ ድምጽ የሚተላለፈውን የረቡዕ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 7 ሰዓት 27 ደቂቃ ነው። አዲስ ዓመትን እያከበረች ትገኛለች ዩናይትድ ስቴትስ። ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እናቅና። ተመራጩ ፕሬዚደንት ዶናልድ ትራምፕ ለውጭ ጉዳይ ሚኒስትርነት ያጫቸው የፍሎሪዳው ሪፐብሊካን ሴናተር ማርኮ ሩቢዮ ቻይናን በመተቸት የታወቁ ናቸው። በ2020 የአውሮፓውያኑ ዘመን የቤጂንግ መንግስት ማዕቀብ ጥሎባቸዋል ቢሆንም ከቻይና ጋር ለመነጋገር የሚያስችለኝን አንድ መፍትሄ እንደማገኝ ይተማመናሉ ሲሉ ተናግረዋል የቪኦኤ የውጭ ጉዳይ ሚኒስትር ዋና ዘጋቢ ናይኪ ቺንግ የማርኮ ሮቢዮን የምክር ቤት ክዋኔዎች ታሪክና ቁልፍ በሆኑ ቻይናን በሚመለከቱ ጉዳዮች ዙሪያ ያጠናቀረውን ዘገባ ኤድን ገረመው ታስደምጠናለች ቻይናን በይፋ አጥብቀው የሚተቿት የፍሎሪዳው ሴኔተር ማርክ ሩቢዮ የዩናይትድ ስቴትስን የኢንዱስትሪ ፖሊሲ በማጠናከር ከቻይና በሚገቡ ምርቶች ላይ ያላትን ጥገኝነት የሚቀንስ ሕግ እንዲደነገግ ሀሳብ አቅርበዋል። ቻይና የተሰጣት የንግድ ተጠቃሚነት እንዲሰረዝም ይደግፋሉ። ይህንን አቋማቸውን ደግሞ ከጎርጎሮሳውያኑ ከ2022 መጀመሪያ አንስተው ሲከላከሉ ቆይተዋል። ይህንን ክፍለ ዘመን የሚገልጸው ስጋት ቻይና ነች። ከከፍተኛ የአሜሪካ ዲፕሎማቶች መካከል አንዱ ለመሆን የተዘጋጁት ሩቢዮ እየጨመረ የመጣው የቻይና ኢኮኖሚያዊና ወታደራዊ ጠብ አጫሪነት ሲሉ የገለጹትን የሚቃወም ዓለም አቀፍ አጋርነትን ማጠናከር አለብን በማለት ሲቀሰቅሱ ቆይተዋል። ከሁለት አስርተ ዓመታት በላይ ቻይና ወሳኝ የሆነውን ቴክኖሎጂያችንን የመምረት አቅማችንን፣ ስራችንን በመዝረፍ ኢኮኖሚያዊ ጥንካሬያችንን ስትጎዳ ምንም ነገር አላደረግንም። እነዚያን የስራ እድሎች በማባበል ስትወስድና ማኅበራዊ ትስስሮቻችን ሲፈርሱ ምንም አላደረግንም። በሕግ መወሰኛው ምክር ቤት የሁለቱም ፓርቲዎች አባላት ያሉበትን ምክር ቤታዊና ስራ አስፈጻሚ የጋራ ኮሚሽኑን የሚመሩት ሩቢዮ በሆንግ ኮንግ የሚደረጉ የዴሞክራሲ ንቅናቄዎችን ደግፈዋል። ይህንኑ ተከትሎም ቻይና ሩቢዮ ከሆንግ ኮንግ ጋር በተያያዙ ጉዳዮች አደረጉ ባለችው ጣልቃ ገብነት ምክንያት ማዕቀብ ጥላባቸዋለች። ቻይና አሁን በቤልት ኤንድ ሮድ ወይም በቀለበት መንገድ ተነሳሽነት በኩል በዝባዥ በሆነ እንዲሁም የብዝበዛ ብድር አማካኝነት ወደ ታዳጊ ዓለም እየገባች የኢኮኖሚ ኢምፔሪያሊዝምን መከተሏን ቀጥላለች። አሁን ላይ እንደ ታይዋንና ጃፓን፣ ህንድና ሌሎች ስፍራዎች ባሉ አጋሮቻችንና ተባባሪዎቻችን ላይ ጸባጫሪ ናት። ሩቢዮ በቻይና ዢንጂያንግ ክፍለ ግዛት በግዳጅ ስራ ላይ በተሰማሩ ሰዎች የተመረቱ እቃዎች ወደ ዩናይትድ ስቴትስ እንዳይገቡ እግድ እንዲጣልም ግፊት አድርገዋል። እንዲሁም በዊገር ብሔረሰብ አባላት ላይ የሰብአዊ መብት ረገጣ በማድረስ ተጠያቂዎች ላይ ማዕቀብ እንዲጨምርም ተሟግተዋል። ለኒክቼንግ ዘገባ አይደንገረሙ ከዋሽንግተን ዲሲ። ያዳመጣችሁ ያላችሁት በ19 በ5 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቪኦኤ ቻናል 57 ዲግሪ ስዌስት በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ እንሻገራለን። የሁለተኛው አጋማሽ የመጀመሪያ ቅንብር ወደ ጋዛ ይወስድናል። በጦርነት በተመሰቃቀለው የጋዛ ሰርጥ የተፈናቀሉ ቤተሰቦች የተጠለሉባቸው ድንኳኖች ለአንድ ሳምንት ያክል የጣለውን ከባድ ዝናብና ኃይለኛ ነፋስ ተከትሎ በጎርፍ ተጥለቅልቀዋል። በሐማስ የሚመራው መንግሥት ስር የሚንቀሳቀሰው ሲቪል መከላከያ መጠለያቸው በጣለው ዝናብ ጎርፍ የተጠለቀለባቸው ተፈናቃዮችን እንዲያስወጣ በመቶዎች የሚቆጠሩ የአደጋ ጊዜ ጥሪዎች እንደደረሰው ትናንት አስታውቋል። የአሶሺየትድ ፕሬስ ዘገባን ኤደን ገረሞ ታስደምጠናለች። በጦርነት ከተመሰቃቀለው የጋዛ ሰርጥ የተፈናቀሉ ቤተሰቦች የተጠለሉባቸው ድንኳኖች ለአንድ ሳምንት ያክል የጣለውን ከባድ ዝናብና ኃይለኛ ንፋስ ተከትሎ በጎርፍ ተዘፍቀዋል። ባለፉት ሁለት ቀናት ሳያቋርጥ በዘነበው ዝናብ የተነሳም የስደተኛ መጠለያ ድንኳኖቹ በጎርፍ እንደተጥለቀለቁ ይገኛሉ። ሁኔታው ለሀያ ወራት በላይ በዘለቀው በሐማስና በእስራኤል መካከል በሚካሄደው ጦርነት የተጎዱ ሁለት ነጥብ ሶስት ሚሊዮን ሰዎችን ሰቆቃ ጨምሮታል። ከጋዛ ከተማ የተፈናቀሉት ማ ይሆናሉ ባድ በማዕከላዊ የዲር አልባላ አካባቢ የጣለው ዝናብ ድንኳናቸውን እንዳጥለቀለቀው ተናግረዋል። እየሰጠምኩ ነው፣ እየሰጠምኩ ነው። እቃዎቼ በድንኳን ውስጥ እየዋኙ ነው። ሁሉንም ነገር ወደ ደጅ እያወጣው ነው። ውስጣችን ሞቷል። እየኖርን አይደለም። ይህን ነገር ለምንድን ነው እንዲህ የሚሆነው? በመቶ ሺዎች የሚቆጠሩ ሰዎች በአሁኑ ሰዓት በትላልቅ ስፍራዎች በተጣሉ ድንኳኖች ውስጥ አንድ ላይ ተጨናንቀው ይኖራሉ። እጣቢዎች በየጎዳናው ወጥተው የፈሰሱ ሲሆን ምግብና ውሃ ማግኘት አስቸጋሪ ሆኗል። የ53 ዓመቱ የጀባሊያ መጠለያ ነዋሪ የሆኑት ፍልስጤማዊ ስደተኛ ሞሐመድ ዲያብ ዓለም አቀፉ ማህበረሰብ ጦርነቱ እንዲያበቃ ያደርግ ሲሉ ተማጽነዋል። ይበቃናል። እኛ ልንሸከሙ አልቻልንም። መፍትሄ ይፈልጉልን። ከዚህ በላይ ምን ትጠብቃላችሁ? ሁላችንም እስክን ሞት ድረስ ነው። ሁላችንም እንድንሞት ከሆነ ኑክሌር ጣሉብን፣ ካልሆነ ግን ሕይወታችን እንድንኖር ተውን። የዓለም ፕሬዚዳንቶች፣ ወይ ስለ እግዚአብሔር ብላችሁ መፍትሄ ይፈልጉልን። እስከ መቼ በዚህ ስቃይ ውስጥ እንቆያለን? በጋው ኃይለኛ ቢሆንም ችለን አልፈነው ነበር። ነገር ግን ክረምቱ ሊያሰምጠን ነው። ልንሸከሙ አልቻልንም። ክረምቱ እየገባ ቢሆንም አብዛኞቹ ቤተሰቦች ያላቸውን ነገር ጥለው በመሰደዳቸው የተነሳ ጥቂት ልብስ ብቻ ነው ያላቸው። ብዙዎቹም ለሳምንታት አንድ ልብስ ብቻ ነው የሚለብሱት። ኡም መንሱር ጂንዲያ፣ ሕይወት ከባድ ነው ከባድ። ሀምሳ ሶስት ዓመቴ ነው፣ ነገር ግን እንዳለፈው ዓመትና እንደ ዘንድሮ ደክሞኛ አያውቅም። ከጥሩ ቤተሰብ የመጣን ሲሆን በአንድ ወቅት መኖሪያ ቤት ነበረን። ነገር ግን እንዲያውጥተው ወረወሩን። ማንም ስለኛ አይጨነቅም። ማንም ድንኳናችንን እንድንሸፍን ቁራጭ ናይለን አይሰጠንም። በሐማስ በሚመራው መንግስት ስር የሚንቀሳቀሰው ሲቪል መከላከያ ከሰሞኑ በጣለው ዝናብ መጠለያቸው ጎርፍ ያጥለቀለቀባቸው ተፈናቃዮችን እንዲያስወጣ በመቶዎች የሚቆጠሩ የአደጋ ጊዜ ጥሪዎች እንደደረሰው ትላንት ሰኞ አስታውቋል። ለ14 ወራት በዘለቀው እስራኤል በጋዛ ላይ የምታደርገው ዘመቻ ከ2.3 ሚሊዮን ፍልስጤማውያን ውስጥ ከ90 በመቶ በላይ የሚሆኑትን ከመኖሪያ ቤታቸው አፈናቅሏል። ለአሶሽትድ ፕሬስ ዘገባ አይደንገረመው ከዋሽንግተን ዲሲ ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዝግጅታችን ደግሞ ንግድና ምጣኔ ሀብት ነው። ኢትዮጵያ ብሔራዊ ባንክ በህዳር ወሩ መጨረሻ የተመዘገበው የዋጋ ንረት 16.9 በመቶ መሆኑን ገልጾ ይህም ባለፈው አምስት ዓመት ከተመዘገበው ዝቅተኛ ነው ሲል ትናንት ባወጣው መግለጫ አስታውቋል። ባንኩ አዲስ የተቋቋመው የገንዘብ ፖሊሲ ኮሚቴ የመጀመሪያ ስብሰባውን ተከትሎ ባወጣው መግለጫ ለዚህ ውጤት መገኘት ደግሞ የተከተለው ጥብቅ የገንዘብ ቁጥጥር ፖሊሲ ምክንያት መሆኑንም ገልጿል። የአሜሪካ ድምፅ ያነጋግራቸው የፋይናንስ ባለሙያዎች በበኩላቸው መንግስት አሁንም የዋጋ ንረትን ከዚህ በላይ ዝቅ ለማድረግ መስራት ይኖርበታል ብለዋል። ሸማቾች ግን ኑሮ እንደከበዳቸው እየተናገሩ ነው። አስማማው አየነው ዝርዝሩን ይዟል። በሕዝብ ተወካዮች ምክር ቤት ታኅሳስ 8 ቀን 2017 ዓ ም የጸደቀው የብሔራዊ ባንክ አዋጅ መሠረት አድርጎ የተቋቋመው የገንዘብ ፖሊሲ ኮሚቴ ትላንት የመጀመሪያ ስብሰባውን ማድረጉን ብሔራዊ ባንክ አስታውቋል። የገንዘብ ፖሊሲ ምክራ ሀሳቦችን ለባንኩ ዳይሬክተሮች ቦርድ በማቅረብ የማስጸደቅ ስልጣን እንዳለው የተገለጸው የኮሚቴ ስብሰባውን ተከትሎ ባወጣው መግለጫ በዳሮር መጨረሻ የተመዘገበው አጠቃላይ የዋጋ ንረት 16.9 በመቶ መሆኑን ገልጿል። ይህም ባለፉት አምስት ዓመታት ከተመዘገበው የዋጋ ንረት ዝቅተኛ መሆኑንም አስታውቋል። የብሔራዊ ባንክ ገዢ ማሞምረቱ ከመግለጫው ሁለት ቀናት አስቀድሞ ለሀገር ውስጥ የመንግሥት መገናኛ ብዙሃን በሰጡት ቃለመጠይቅም የዋጋ ንረት ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ከፍተኛ ቅናሽ ማሳየቱን ገልጸዋል። መንግስት በአጠቃላይ ምርትና ምርታማነትን በማሳደግ ረገድ ከወሰዳቸው ሁነኛ እርምጃዎች ጋር ተጨምሮ የገንዘብ ፖሊሲ እርምጃዎች የዋጋ ንረትን በመቀነስ ረገድ አይነተኛ ሚና ተጫውተዋል። ለምሳሌ ባለፈውን አመት ኢንፍሌሽን ብንወስድ ወደ 30 ፐርሰንት የደረሰው አሁን ወደ 16 ፐርሰንት ቀንሷል። በዚህ ረገድ የሚሰሩ ተጨማሪ ስራዎች አሉ። በአጠቃላይ ኢንፍሌሽን ለመከላከል ለመቆጣጠር የሚሰሩ ስራዎች ተጠናክሮ ይቀጥላሉ። ብሔራዊ ባንክ በመግለጫው የምግብ ነክ የዋጋ ግሽበት 18.5 በመቶ መሆኑን አንስቶ የመቀነስ አስማሚያ እያሳየ መሆኑን ገልጿል። በአንጻሩ የምግብ ነክ ያልሆኑ ሸቀጦች የዋጋ ንረት ከነበረበት 11.6 በመቶ ጭማሪ አሳይቶ አሁን 14.4 በመቶ እንደሆነ አስታውቋል። የውጭ ምንዛሬ ለውጡን ተከትሎ በአንዳንድ ሸቀጦች ላይ የተደረገው የዋጋ ማሻሻያ ለምግብ ነክ ያልሆኑ ምርቶች ዋጋ መጨመር በምክንያትነት ጠቅሷል። ባንኩ በመግለጫው የዋጋ ንረት እየቀነሰ መሆኑን ቢገልጽም የአሜሪካ ድምፅ ከሰሞኑ ያነጋገራቸው ሸማቾች ግን የሸቀጦች ዋጋ እየጨመረ እና የኑሮ ሁኔታው አስቸጋሪ እንደሆነባቸው ለአሜሪካ ድምፅ ተናግረዋል። አቶ ቁምላቸው አበበ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው። ሸማቹ በከፍተኛ ችግር እና ስቃይ ላይ ነው ያለው። ይሄ አብዛኛው ሸማች የመንግስት ሰራተኛ ነው፣ የመንግስት ተቀጣሪ ነው፣ አነስተኛ ገቢ ያለው ነው በአጠቃላይ በኑሮ ውድነቱ፣ በዋጋ ግሽበቱ ከፍተኛ ጉዳት እየደረሰበት ልጆቹን ማስተማር እሱም በቀን ሁለቴ በቀን ሶስቴ መብላት እስኪቸገር ድረስ የዋጋ ንረቱን አሀዝ አስመልክቶ በመንግስት በሚጠቀሱ ቁጥሮችና ከሸማቾች በሚሰጡ አስተያየቶች መካከል ያሉ ልዩነቶችን መነሻ በማድረግ የዋጋ ንረት መለኪያ አሀዞችን በተመለከተ የጠየቅናቸው የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ተከታዩን ይላሉም። ዋጋ ግሽበት እየቀነሰ ነው ማለት ኑሮ እየረከሰ ነው ማለት አይደለም። ብዙ ሰዎች ዋጋ ግሽበት እየቀነሰ ነው ሲባል ኑሮ እየረከሰ ነው የሚል አይነት አረዳድ ስላለ ነው፣ እንደዛ ማለት አይደለም። አምና የዋጋ ግሽበት ለምሳሌ በሰላሳ በመቶ እየጨመረ ከነበረ ዘንድሮ በሀያ ከጨመረ፣ አሁን እየጨመረ ነው። ኑሮ እኮ እየተወደደ ነው። ግን አምና እየጨምር ከነበረ ሁኔታ እየቀነሰ ነው ማለት ነው። አይደለም በሰላሳ ይጨምር ነበር ከአመት ከምናምን በፊት። አሁን ያው ማዕከላዊ ስታቲስቲክስ መረጃ ይዞ ነው ብሔራዊ ባንክ የሚናገረው አስራ ስድስት ነጥብ ዘጠኝ በመቶ በህዳቦር መጨረሻ ላይ ብሏል። አምና ከነበረው ህዳር ጋር ሲወዳደር ከዛ በፊት ከዛ አመት በፊት ከነበረው በአንጻሩ ጭማሪው ቀንሷል እንጂ ኑሮ እየቀነሰ ነው ማለት አይደለም። ኑሮማ እየተወደደ ነው። በዛ ላይ ደግሞ ሰዎች ከራሳቸውም አኳያ ነው የሚናገሩት። ይሄ አማካኝ ቁጥር ነው። አንድ ሰው አብዛኛውን ገቢ ምግብ ላይ የሚያውል ከሆነ ምናልባት በአርባም በሀምሳ በመቶም ሊጨምርበት ይችላል። አብዛኛውን ገቢው አንድ ሰው ደግሞ በጣም ኑሮ የተሻለ ከሆነ ደግሞ ከአጠቃላይ ከገቢው አኳያ ምግብ ላይ የሚያውለው ነገር በጣም ዝቅተኛ ስለሚውል ላያስተውለው ይችላል። እና ሰዎች ካሉበትም የኑሮ ደረጃ አኳያ ነው የዋጋ ግሽበት የሚናገሩት። ይሄ ግን፣ ቁጥሩ ግን የሚናገረው አማካኝ ነው። በአማካኝ አጠቃላይ በአማካኝ ለምሳሌ አንድ ሺህ ሰዎች ልትወስድ ትችላለህ፣ አምስት ሺህ ሰዎች ልትወስድ ትችላለህ። እና አማካኝ ብዙ ጊዜ ያው የራሱ አሳሳችም ነው። ከዛ ውጭ ደግሞ አማማራጭ የለውም። ከኢኮኖሚ አኳያ ስታየው በምን መልኩ ልትለካው ትችላለህ አማካኝ ካልወሰድክ? እና ያ ነው። በዋጋቢሽ በአሁኑ ወቅት እየቀነሰ ለመጣው የዋጋ ንረት ከነሐሴ 2015 ዓ ም ጀምሮ እየተከተለ ያለው ጥብቅ የገንዘብ ፖሊሲ ምክንያት መሆኑን ብሔራዊ ባንክ አስታውቋል። ፖሊሲው ውጤት ማምጣቱ ላይ የሚስማሙት በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት የፋይናንስና ኢንቨስትመንት መምህር የሆኑት ዶክተር ሰዋላ አባተ አሁንም ግን ተጨማሪ ስራዎች ያስፈልጋል ይላሉም። የገንዘብ ፖሊሲው ለዋጋ ንረቱን ቁጥጥር ለማድረግ ከፍተኛ አስተዋጽኦ አለው። ያ ሲባል ግን ኮስት ደግሞ አለው። በሌላ መንገድ አሁን የምናወራው ዋጋ ንድረቱ ላይ ያመጣውን አስተዋጽኦ ብቻ ስለሆነ ነው እ ይሄን ፈውስ ለማግኘት የተከፈሉ ዋጋዎች አሉ። ኢንቨስትመንትን በተመለከተ እንዲሁም ደግሞ የአምራች ኢንዱስትሪ ዘርፉ፣ የኮንስትራክሽን ዘርፉ፣ ሌሎችም የሰርቪስ ዘርፉ ላይ አሉታዊ አስተዋጽኦ አሳድሯል። የዚህ ጥብቅ የሆነ የገንዘብ ፖሊሲ የብድር ምጣኔ በመገደብ ደረጃ ኢኮኖሚ ላይ ሰርፉ የትያ የገንዘብ ከስራ ደ ሰራ ውስጥ ከማሳደጋ ንስሳት የራሱ የሆነ አሉታዊ ተጽዕኖ አለው፣ ግን በዚህ በኩል የሚያሳደረው አሉታዊ ተጽዕኖ እና በዛኛው በኩል ደግሞ በዋጋነት በመቆጣጠር ደረጃ ያመጣው አዎንታዊ አስተዋጽኦ ሲመዘን እንግዲህ የሚያመጣው አወንታዊ አስተዋጽኦ በልጦ ስለተገኘ ይመስለኛል። እንዲህ አይነት ፖሊሲዎች ተግባራዊ የተደረጉታኝ ብሔራዊ ባንክ የሀገሪቱ ኢኮኖሚያዊ ሁኔታ በገመገምበት በዚህ መግለጫው የዋጋ ንረትን ለመቆጣጠር በሚል ጥሏቸው የነበሩ ገደቦችንም አሻሽሏል። ከዚህ በፊት የባንኮች አመታዊ ብድር መጠን ከ14 በመቶ እንዳይበልጥ ጥሎት የነበረውን ገደብ ወደ 18 በመቶ ማሳደግ አሻሽሎታል። ዶክተር አብዱል መናን ግን ይህ የባንኩ ውሳኔ ዋጋ ንረትን መልሶ የሚያባብስ ነው ሲሉ ጊዜው አለመሆኑን በመጥቀስ ተችተዋል። ብሔራዊ ባንክ ይህን ጥብቅ ፖሊሲ ይከተላለ ያለው እስከሚቀጥለው ውሳኔ ድረስ ነበር። ከዛ በኋላ ከእንደገና ፖሊሲን አየዋለሁ ብሎ ነበረ። አሁን ግን ወቅቱም ሳይደርስ ብሔራዊ ባንክ ይህንን ፖሊሲ ሪቫይዝ አድርጎታል። ይህንን ያደረገበት ምክንያት እንደመረዳው ከፍተኛ የሆነ የገንዘብ እጥረት ኢኮኖሚ ውስጥ አለ። ከፍተኛ የኢኮኖሚ መቀሳቀስ ይታያል። ኢኮኖሚ ውስጥ ያው ኢትዮጵያ የመንግስት ኢኮኖሚ በዚህ ያህል አድጓል የሚለው ጉዳይ እንዳለ እንደጠበቀው ጥያቄ ውስጥ የሚገባ ነው የኢትዮጵያ መንግስት የኢኮኖሚ እድገት መረጃ እናም ከፍተኛ የሆነ ብሔራዊ ባንክ ጫና አለበት ብድር ያደረጉ ብዙ እንቅስቃሴ የኢኮኖሚ እንቅስቃሴ ተዳክመዋል። ብድር ይለቀቅ ባንኮቹ ይፈቀደላችሁ፣ ከባንኮቹም ከግሉ ሴክተርም ነው ጫና ያለ። ስለዚህ ብሔራዊ ባንክ ትንሽ ለዘብ አድርጎታል። በአስራ አራት በመቶ የሚለውን ገደብ ወደ አስራ ስምንት አሳድጎታል። እኔ ደግሞ እምነቴ የዋጋ ግሽበት ከአስር በመቶ ሳይወርድ ወደ አስር ቢያንስ ስምንትና ዘጠኝ ሳይወርድ ቶሎ መቸኮሉ ተመልሶ የዋጋ ግሽበት ሊመጣ ይችላል። እሱም ብቻ አይደለም። አሁን በትይዩ ገበያና በኦፊሻል ገበያ መካከል የውጭ ምንዛሬውን አሁን ያለው በዶላሩና ምናልባት ከአስር እስከ አስራ አምስት ብር ባለ አካባቢ ነው ልዩነቱ። እሱንም ሊያሰፋ ይችላል ነው እና ትንሽ የተቸኮለ ይመስለኛል። እስከ ሰኔ ድረስ ቢገፋው መንግስት ጥሩ ነበረ። ሰኔ ድረስ ቢገፋው፣ ክረምት የሚመጣል ኢኮኖሚ እንቅስቃሴ ይዳከማል። ዋጋ ግሽበትም ክረምት ላይ ይሻላል። ከዛ በኋላ ከመስከረም በኋላ ቢሆን የተሻለ ነበረ የሚል ነው ትንሽ ርሊ ስለሆነ ግን ኢንፍሌሽን፣ የዋጋ ግሽበት ተመልሶ ሊመጣ ይችላል። በዚህ ሀሳብ የማይስማሙት ዶክተር ሰዋለ በበኩላቸው ማሻሻያው የባንኮችን የገንዘብ ጥረት በመፍታት ኢኮኖሚን ያነቃቋል ይላሉም። ዘግይቷል ካልን በስተቀር ትክክለኛ ጊዜ ነው። ምክንያቱም ባንኮች በከፍተኛ ደረጃ በባንኮች በፋይናንሺያል ሴክተሩ ላይ ያሳደረው አሉታዊ አስተዋጽኦ አለ። የብድር ድገቱ በመወሰን እና በመገደቡ ምክንያት ተበዳሪዎች የተለያየ ውድድሮችን ከባንክ ለማግኘት የሚያደርጉት ጥረት የተሰናከለ ወይም ደግሞ እውን ሳይሆን የቀረባቸው ብዙ ውስጠቶችን አይተናል። በዚህ ምክንያትም ባንኮች የያዟቸውን ሪሶርሶች፣ አንዳንድ ባንኮች እንደተባለው የገንዘብ ጥረት ያለባቸው ባንኮች እንዳሉ ሁሉ ግን በቂ የሆነ ዲፖዚት ደግሞ ሰብስበው በዚህ ገደብ ምክንያት ማበደር ያልቻሉ ባንኮች አሉና አንደኛ እነዚህ ባንኮች ያላቸውን ሪሶርስ አትራፊ በሆነ መንገድ የሚጠቀሙ ይፈቅዳል። ሌላው ደግሞ የኢኮኖሚ ተዋናኝ የሆኑ የአምራች ኢንዱስትሪ ዘርፉ፣ ኮንስትራክሽን ዘርፉ፣ በአገልግሎት ዘርፍ የተሰማራው የንግዱ ማህበረሰብ ደግሞ ቢዝነሱን ለማከናወን የሚያስችሉ የፋይናንስ ግባት ፋይናንስ ተቋም ሊያገኝ የሚችሉበት እድል ፈጥሯል እና ይሄ እድል ደግሞ ወደ ኢንቨስትመንት ይቀየራልኝ ኢንቨስትመንቱ ደግሞ በራሱ የሚያመጣው የስራ እድል ይኖራል። እድገት ይኖራል። የመንግስት የብሔር መጠብሰባ ያሳድጋል። ኢኮኖሚውም እንዲንቀሳቀስ ናን የተወሰነ መንገድ ከነበረው መቀዛቀዝና መፋዘዝ እንዲወጣ የራሱ የሆነ አስተዋጽኦ ይኖረዋል። ቀላል አይደለም። አራት ፐርሰንት ከአጠቃላይ የብድር ፖርትፎሊዮ ተጨማሪ ብድር የመስጠት እድል መፍጠሩ፣ እነዚህም የንግድ ተቋማት ያለባቸውን የፋይናንስ ጥረት ከመፍታት አንጻር ከፍተኛ አስተዋጽኦ ብሔራዊ ባንክ በመግለጫው ከዚህ በፊት ይፋ ያደረገው የ15ት በመቶ የፖሊሲ ተመን እንዲሁም ለባንኮች በሚሰጣቸው የአንድ ቀን ተቀማጭ ሂሳብና የብድር ተመን ላይ አሳልፍ በሮች ሉበት እንደሚቀ ነው። ዋሽንግተን ዲሲ አስማማው ጅጉ አመሰግናለሁ። በመቀጠል ስመኝ ሲቆየ የተሰናበት ነውን የ2014 የአውሮፓውያኑን አመት አበይት ጉዳዮች ትቃኘናል ትቃኝልናለች ይቀርታል። አውሮፓውያኑ አቆጣጠር 2024 የጀመረው ባልተለመዱና ባልተጠበቁ ፖለቲካዊ ክስተቶች ነው። ከጅምሩ አዲሱን ዓመት ለመቀበል ዓለም ትኩረቱን በበዓሉ ዝግጅት ላይ ባደረገበት ዕለት ኢትዮጵያ የባህር በር የምታገኝበት የመግባቢያ ሰነድ ከሶማሌላንድ መሪዎች ጋር መፈራረሟን አስታወቀች። በወቅቱ ለ50 ዓመት የሚዘልቅ ሊዝና እየታደሰ እንደሚቀጥል የተገለጸው ስምምነት ከባህር በር በተጨማሪ ኢትዮጵያ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑ ተገልጾ ነበር። ሶማሌላንድ በበኩሏ በምትኩ ኢትዮጵያ ዓለም አቀፍ እውቅና ልትሰጣት መስማማቷን አስታውቃ ነበር። ወዲያውኑ ግን የሶማሌላንድ ግዛት የአስተዳደሯ አካል መሆኑን የምትገልጸው ሶማሊያ ስምምነቱ ሕጋዊ መሰረት የሌለውና ሉዓላዊነቷን እንደሚዳፈር በመግለጽ ተቃውሞዋን አሰማች። በሶማሊያ የሚንቀሳቀሰውን አልሻባብ ለመዋጋት በሀገሯ የሚገኙ ወታደሮችም ለቀው እንዲወጡ እንደምታደርግም ዝታለች። በዚህ ምክንያት በ2024 በአፍሪካ ቀንድ የቀውስ ስጋት የፈጠረውን ይህን ውጥረት ለማርገብ ቀጠናዊና ዓለም አቀፋዊ ጥረቶች የተካሄዱበት ዓመት ሆኖ አልፏል። በዓመቱ መገባደጃ ላይም በቱርኩ ፕሬዝዳንት ሬሴፕ ጣይብ ኤርዶዋን አደራዳሪነት ኢትዮጵያና ሶማሊያ ከሶማሌላንድ ጋር በተፈረመው የመግባቢያ ስምምነት ምክንያት ለአንድ ዓመት ገብተውበት የነበረውን ዲፕሎማሲያዊ ውዝግብ ለማቆም ስምምነት ማድረግ ችለዋል። ውጥረቱ ግን ሙሉ ለሙሉ አልበረደም። ይህን ውጥረት አስመልክቶ በወቅቱ ያነጋገርናቸው በዓለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር ኒኮላስ ዴሎይን ዓለም አቀፍ ተቋማት በሁለቱ ጎረቤት ሀገራት መካከል የተፈጠረውን ችግር ለማርገብ የሚኖራቸው ሚና ወሳኝ መሆኑን አብራርተው ነበር። እንደማስበው በእነዚህ አይነት ሁኔታ ውስጥ እነዚህ ቀጠናዊና ዓለም አቀፋዊ ተቋማት በዋናነት ሊያደርጉት የሚገባው በኢትዮጵያና በሶማሊያ መካከል ያለው ሁኔታ ከዚህ በላይ እንዳይባባስና እንዳይዛመት ማድረግ ነው። ወታደሮችን ማንቀሳቀስ ወይም ወታደሮችን ከሶማሊያ ማስወጣት የመሳሰሉ ስሜታዊ እርምጃዎች እንዳይወስዱና ኢትዮጵያና ሶማሊያ ልዩነታቸውን ኃይል በመጠቀም ለመፍታት ከመሞከር ይልቅ ቁጭ ብለው እንዲነጋገሩ ማድረግ አለባቸው። በ2024 መግቢያ የዓለም ትኩረት የሳበው ሌላው ጉዳይ ኢትዮጵያ፣ ኢራን፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬትስ በመልማት ላይ ያሉ ሀገሮች የመሰረቱትን ብሪክስ የተሰኘ ቡድን መቀላቀላቸው ነው። የምዕራባውያን ሀገሮች እንዳለም አቀፉ የገንዘብ ተቋምና የዓለም ባንክ የመሳሰሉ ለመንግስታት ብድር የሚሰጡ ጠቃሚ ዓለም አቀፍ ተቋማት ላይ ያላቸው ጫና የወለደውን ይህን ቡድን ኢትዮጵያ የተቀላቀለችውም በፖለቲካዊና ኢኮኖሚያዊ ጫናዎች ምክንያት መሆኑን በኢትዮጵያ የኢኮኖሚ ባለሙያዎች ማህበር የምርምርና ፖሊሲ ትንተና ዳይሬክተር እንዲሁም የምጣኔ ሀብት ተመራማሪ ዶክተር ደግዬ ጎሹ አመልክተው ነበር። ኢትዮጵያ ብሪክስ እንጆይን ያደረገችው ለምንድን ነው? የኢኮኖሚ እና የፖለቲካ ማዕቀብ ስለበዛባት ነው የሚሉት አብዛኞቹ ናቸው። ወደ 49 በመቶ የሚሆኑት በዚህ ነው የሚያምኑት። አሁን በገጠማት ወቅታዊ ፖለቲካዊና ኢኮኖሚያዊ ችግር ነው ብለው ነው ኤክስፐርቶቹ የሚያምኑት ባለሙያዎች የአባላት ቁጥሩ ዘጠኝ የደረሱት ብሪክስ በዚህ ዓመት የተለያዩ ጉባኤዎችን ያካሄደ ሲሆን በሀገራቱ መካከል በሚደረጉ የንግድ ልውውጦች ብሔራዊ ገንዘባቸውን እንዲጠቀሙ የሚያስችል አሰራር ለመፍጠር በመስራት ላይ መሆናቸውንም በዚህ እየተገባደደ ባለው ዓመት አስታውቀዋል። የአውሮፓውያኑ 2024 ኢትዮጵያን ጨምሮ ሶማሊያና ኤርትራ በሚገኙበት የአፍሪካ ቀንድ እየተባባሰ ከሄደው ዲፕሎማሲያዊ ውጥረት በተጨማሪ በሀገር ውስጥና የፖለቲካ ለመረጋጋቶች የቀጠሉበት እንዲሁም አዳዲስ የእርስ በርስ ግጭቶችም የተፈጠሩበት ዓመት ነበር። ከቀጠናው ወጣ ሲል ደግሞ በሰሜን ምስራቅ በምትገኘው ሱዳንም በሀገሪቱ ጦር ሰራዊትና በፈጥኖ ደራሹ ኃይል መካከል የሚካሄደው ጦርነት በዚህ ዓመት አንደኛ ዓመቱን አስቆጥሮ ቀጥሏል። በዋና ከተማዋ ካርቱም ጨምሮ በዳርፉር ኮርዶፋንና ሌሎች ክልሎች ከባድ ውጊያዎች ተካሂደዋል። ለ20 ወራት በሱዳን የዘለቀው ይህ አስከፊ ጦርነት እስከ ዛሬ ከተመዘገቡት ሁሉ ትልቁ ሰብአዊ ቀውስ ሆኖ መመዝገቡን የዓለም ነፍስ አድን ኮሚቴ ያስታወቀ ሲሆን ከ11 ሚሊዮን በላይ ዜጎች በሀገር ውስጥና በውጪ ሀገራት መፈናቀላቸውን የመንግስታቱ ድርጅት ገልጿል። የረሃብ ክትትል ኮሚቴ በሚል የሚታወቀው ተቋም ከሳምንታት በፊት ይፋ ባደረገው ሪፖርትም ከበባ ውስጥ ባለችው የሰሜን ዳርፉር መዲና አልፋሽር ውስጥ በሚገኙ ሁለት መጠለያዎች እንዲሁም በደቡብ ኮርዶፋን ግዛት በሚገኙ ሌሎች ሁለት አካባቢዎች ረሃብ መስፋፋቱንም አስታውቋል። ወደ 26 ሚሊየን የሚጠጋ የሱዳንን ሕዝብ ለከባድ ረሃብ ያጋለጠውን አስከፊ ቀውስ ለማርገብ የሶማሊያ፣ ኢትዮጵያ፣ ኬንያና ዩጋንዳ መሪዎች የሚገኙበት ስብስብ ስብሰባ አካሂዶ ነበር። በመስከረም ወር በኒውዮርክ የተካሄደው 79ኛው የዓለም መሪዎች ጉባኤ አጀንዳ ከነበሩ ርዕሶች አንዱም ይኸው የሱዳን ቀውስ ነው። ሆኖም የሱዳን እርስ በርስ ጦርነት መቋጫ ሳያገኝ ዓመቱ ተገባዷል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ በአፍሪካም ሆነ በዓለም አቀፍ ደረጃ የተካሄዱ ጥረቶች ለምን እንዳልተሳኩ ለአሜሪካ ድምጽ ይህን ብለው ነበር። በሱዳን የውስጥ የፖለቲካዊ ቀውስ ውስጥ በአፍሪካ ቀንድ ቀጣና ውስጥ ትልቅ ፍላጎት ብሔራዊ ፍላጎትና ጥቅማቸውን ለማስከበር የሚንቀሳቀሱ ከአካባቢው ወጣ ያሉ በአካባቢም ያሉ ሀገራት ፍላጎት መኖር ይመስለኛል የሰላም ማምጣት የማውረድ ሂደቱን በተሳካ ሁኔታ ለማድረግ እንደ እንቅፋት ሆኖ የሚታዩ በአካባቢው ሊፈጠሩ የሚችሉ ቀጣይ ስጋቶችን ለማቆም አለመቻላቸው አንዱ ትልቅ ነው ብዬ አስባለሁ። ሁለት ሺህ ሀያ አራት ከሱዳን በተጨማሪ በሌሎች የአፍሪካ ሀገራትም ቀውሶች፣ ጥቃቶችና ፖለቲካዊ አለመረጋጋቶች ተስተናግደውበታል። ለምሳሌ በየካቲት ወር በሰሜናዊ ቡርኪና ፋሶ በሚገኙ ሶስት መንደሮች ላይ የእስላማዊ ጽንፈኛ ኃይሎች ባደረሱት ጥቃት ከ170 በላይ ሰዎች ተገድለዋል። መጋቢት ወር ላይም በሰሜን ምዕራብ ናይጄሪያ ታጣቂዎች በአንድ ትምህርት ቤት ላይ ወረራ አካሄደው 280 ተማሪዎችን አግተው መውሰድ ችለዋል። ይህም እንደ አውሮፓውያን አቆጣጠር በ2014 የቦኮ ሀራም ታጣቂዎች ከቺቦክ መንደር በመቶዎች የሚቆጠሩ ልጃገረዶችን ካገቱበት ጊዜ አንስቶ ከናይጄሪያ ትምህርት ቤቶች የታገቱ ተማሪዎች ብዛት ከ1400 እንዲበልጥ አድርጎታል። የኔዘርላንድ የጥናት ተቋም የሆነው ክሊንደል ኢንስቲትዩት አደገኛ የሆኑ ግንኙነቶችን አስመልክቶ ግንቦት ወር ላይ ይፋ ባደረገው የጸጥታ ሪፖርት ታጣቂዎች ከሳል ቀጠና በባህር ዳርቻ ወደሚገኙ የበለጸጉ ሀገራት እየፈለሱ መሆኑንም አመልክቷል። የኢኮኖሚ እድሎችና ከፍተኛ የድህነት ደረጃ ታጣቂዎች በቀጠናው በቀላሉ ሰዎችን እንዲመለምሉና ራሳቸውን እንዲያሳድጉ አስተዋጽኦ እያደረገ መሆኑንም ሪፖርቱ ጨምሮ ገልጿል። የጸጥታ ተንታኝ የሆኑት ቺዲ ኦሜጄ ይህ ሁኔታ ሳይታወቅ የተከሰተ ጉዳይ አይደለም ይላሉ። ይህ ሁኔታ መፈጠሩ የሚያስደንቅ ጉዳይ አይደለም፣ ምክንያቱም ድንበሮቻችን በቀላሉ ዘልቀው ሊገቡባቸው የሚችሉ መሆናቸው ይታወቃል። እኔ እንደሚመስለኝ በሳህል በኩል እየገቡ የሚገኙት በዋናነት ለኢኮኖሚ ፍላጎት ነው። በርዕዮተ ዓለም ዓላማ ላይ የተመሠረቱ ናቸው ብዬ አላስብም። ነገር ግን ሁኔታው እጅግ አስጨናቂ አሳሳቢና አስፈሪ ነው። የሰሃራ በረሃን አብዛኛውን ክፍል የሚሸፍነው የአፍሪካ ሳህል ቀጠና የዓለም አቀፍ አሸባሪዎች ማዕከል መሆኑን የዓለም ሽብርተኝነት መረጃ ጠቋሚ እንደ አውሮፓያን አቆጣጠር በ2023 ያወጣው መረጃ ያሳያል። ከቅርብ ዓመታት ወዲህ በቀጠናው የተካሄዱት መፈንቅለ መንግስቶችም የአካባቢውን የጸጥታ ሁኔታና ለታጣቂዎቹ ይሰጡ የነበሩ ምላሾችን ክፉኛ እንደጎዱት ባለሙያዎች ይናገራሉ። ይህም በ2024 ተባብሶ ቀጥሏል። ከአፍሪካ ጉር ወጣ ስንል ደግሞ 2024 በዋናነት በዩክሬን፣ በጋዛ፣ በሊባኖስና በቅርቡ ደግሞ በሶሪያ የተደረጉ ጦርነቶች የተሞላ ነበር። በተለይ በዓመቱ መገባደጃ በሶሪያ የተደረገው ውጊያ ሀገሪቱን ከግማሽ ምዕት ዓመት በላይ ላስተዳደረው የአሳድ ቤተሰብ አገዛዝ ውድቀት ሆኗል። እንደ አውሮፓውያን አቆጣጠር በጥቅምት 2023 የሐማስ ታጣቂ ቡድን በእስራኤል ላይ የደረሰውን ጥቃት ተከትሎ ከአንድ ዓመት በላይ በጋዛ ባደረገችው ዘመቻ ከ45,000 በላይ ፍልስጤማውያን መገደላቸውን የተባበሩት መንግስታት ድርጅት የጋዛ ጤና ሚኒስትርን ጠቅሶ ዘግቧል። እንደ አምነስቲ ኢንተርናሽናል ና ሂዩማን ራይትስ ዋች ያሉ ዓለም አቀፍ የሰብአዊ ተቋማትም እስራኤል ጋዛ ውስጥ በፍልስጤም ሕዝብ ላይ የዘር ማጥፋት አድራጎት ፈጽማለች ሲሉ በጦር ወንጀልና በሰው ልጆች ላይ በሚፈጸሙ ወንጀሎች ከሰዋታል። በ2024 መጀመሪያ ጥር ወር ላይ ደቡብ አፍሪካ ተመሳሳይ ወንጀሎችን ጠቅሳ እስራኤልን ባለም አቀፉ የወንጀል ፍርድ ቤት ከሳ ነበር። ክሱን የተቀበለው ፍርድ ቤቱም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ፣ የቀድሞ የመከላከያ ሚኒስትራቸው ዮአፍ ጋላንትና የሐማስ ባለሥልጣናትን በጦር ወንጀሎች በመክሰስ የእስር ማዘዣ አውጥቶባቸዋል። ጎን ለጎን እስራኤል በጋዛ የጀመረችውን ጥቃት አጠናክራ በመካከለኛው ምስራቅ ወዳሉ ሌሎች ሀገራት ፊቷን ያዞረችውም በዚሁ ዓመት ነው። በሩሲያና በዩክሬን መካከል የሚካሄደው ጦርነትም ያለ አሸናፊና ያለ ተሸናፊ በ2024ም ቀጥሏል። 2024 በአብዛኛው በጦርነቶች፣ መፈናቀሎች ረሃብና የአየር ንብረት ቀውስ በደቀናቸው ፈተናዎች ይሞላ እንጂ ሙሉ ለሙሉ ግን የጨለማ አልነበረም። በየካቲት ወር አንድ ወር ለተጠጋ ጊዜ የተካሄደው የአፍሪካ ሀገራት የእግር ኳስ ዋንጫ ፍልሚያ የብዙ ኳስ አፍቃሪያንን ቀልብ የሳበ ሆኖ አልፏል። በሐምሌ ወር በፓሪስ የተካሄደው የበጋ ኦሎምፒክስ ፉክክርም ዓለምን ያስደመሙ አስደናቂ የአትሌቲክስ ትዕይንቶች የታዩበት ሆኖ የተጠናቀቀውም በተሰናባቹ 2024 ነበር። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የአሜሪካው ፕሬዝደንት ጆ ባይደን የሰብአዊ መብቶች በአሜሪካ የውጭ ፖሊሲ ውስጥ ዋና ትኩረት እንዲያገኙ ቁርጠኝነታቸውን ገልጸዋል ሲሉ ምክትል የውጭ ጉዳይ ሚኒስትር አዝራ ዘያ መናገራቸውን ጠቅሶ የዕለቱ ርዕሰ አንቀጽ መልእክቱን ይጀምራል። We've delivered important progress and innovations that will leave a lasting... <laughs> ይህም ዓለም አቀፍ ተቋማትን በመጠቀም የሰብአዊ መብት ጉዳዮች ትኩረት እንዲያገኙ የጋራ አመራርን በተመለከተ አሜሪካ ቁርጠኝነትን ማሳየቷና እንደ ሰብአዊ መብቶች ምክር ቤት ወደ መሰሉ የተባበሩት መንግስታት ድርጅት ተቋማት መመለሷን እንዲሁም ከአዲስ አጋሮች ጋር አዲስ ትብብር መጀመሯን ይጨምራል። ከተሳኩት ተግባራት መካከልም ዩክሬንን በመውረሯ ምክንያት ሩሲያ ከተመድ ሰብዓዊ መብቶች ምክር ቤት እንድትወጣ መደረጉ፣ ሰው ሰራሽ ልቀት ለዘላቂ ልማት መዋል እንዲችል አደጋ የማያስከትል ደህንነቱ የተጠበቀና አስተማማኝ እንዲሆን ማድረግን ይጨምራል። በተጨማሪም በአውሮፓ ምክር ቤት የጋራ ራእያችንን ያሳየ ነው። የመጀመሪያውን የሰው ሠራሽ ልህቀት ስምምነት እንዲፈጸም አድርገናል። ይህም መብት የሚያከብሩ መንግስታት የሰው ሰራሽ ልህቀትን የሰብአዊ መብትንና የሕግ የበላይነትን በሚያከብር መልኩ እንዲይዙ የሚያደርግ ነው ሲሉ ምክትል የውጭ ጉዳይ ሚኒስትር አዝራ ዜያ መናገራቸውን ርዕሰ አንቀጹ ጠቅሷል። በተጨማሪም የሰብአዊ መብት የሚጥሱትን ተጠያቂ ለማድረግ አዲስና የተለያዩ ዘዴዎችን ስራ ላይ አውለናል ሲሉ አክለዋል። አዝራዜያ ስልታዊ ለሆነው ግባችን ማለትም ወደፊት መብት ሊጥሱ የሚችሉትን ለማስቆምና አሰራራቸውን እንዲቀይሩ ለማድረግ ዘዴዎችን አስፋፍተናል። ከንግድ ሚኒስቴር እንዲሁም ከሀገሪቱ ግምጃ ቤት ጋር በመተባበር በንግድ እንቅስቃሴ ላይ የኮምፒውተር የስለላ ዘዴዎችን የሚያቀርቡ እንደ ኤንኤስኦ ቡድን፣ ኢንቴላክሳ፣ ስትሮሽ እንዲሁም ሌሎችም የመብት ተሟጋቾችን አደጋ ላይ ለመጣል ለሚያቀርቧቸው ሰርጎ ገብ የኮምፒውተር ውጤቶች ተጠያቂ እንዲሆኑ የውጭ ንግድ ቁጥጥርና ማዕቀብ ጥለናል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ እነዚህን ጥረቶች ለማስፋፋት ሰርጎ ገብ የኮምፒውተር ውጤቶችን ለሚጠቀሙ ወይም ቴክኖሎጂን ካለአግባብ በመጠቀም ገንዘብ በሚያካብቱ ግለሰቦችና ቤተሰቦቻቸው ላይ የቪዛ እገዳን ጥለዋል። በመጨረሻም አሜሪካ አዲስ ብቅ ያሉ አደጋዎችን በመጋፈጥ አስወግዳለች ሲሉ አዝራ ዘያ ተናግረዋል። በተባበሩት መንግስታት አጀንዳ ውስጥ ድንበር ተሻጋሪ ቁጥጥር እንዲካተት ከማድረጋችን በተጨማሪ በሀገር ውስጥ ደግሞ ወንጀል ፈጻሚዎች ላይ የቪዛ እገዳ እንዲደረግ አዲስ ፖሊሲ ያውጥተናል። ጋዜጠኞችን ጨምሮ ሙስናን ለመቀልበስና ለማጋለጥ ለሚሰሩ የመብት ጥሰት ተሟጋቾች ፕሮግራም የሚውል 16 ሚሊዮን ዶላር መድበናል። አሜሪካ በመላው ዓለም የሰብዓዊ መብት እንዲጠበቅና እንዲስፋፋ የምታደርገውን ጥረት ለመቀጠል ዝግጁ መሆኗን ጠቅሶ የዕለቱ ርዕስ አንቀጽ መልእክቱን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የአውሮፓውያኑን አዲስ ዓመት የምታከብሩ እንኳን ያደረሳችሁ። መልካም አዲስ ዓመት ይሁንላችሁ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብራኝ የቆየችው ብርሃን አይሉ። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።